The voice of America መብቶችን በሚጥሱ ኃይሎች ላይ መንግስት እየወሰደ ነው ያለውን እርምጃ ተጠናክሮ እንዲቀጥል የሰብአዊ መብቶች ጉባኤ ሰመጉ ጠይቋል። ሰመጉ ሰብአዊ መብቶችን ለማስጠበቅ ከመንግስት ጋር ትብብር ለማድረግ ያለውን ፈቃደኝነትም ገልጿል። መለስካቸው አመሃ ተጨማሪ አለው። ሰመጉ ሰብአዊ መብቶች ጉባኤ በቀድሞ አጠራሩ ደግሞ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ በጽሁፍ ባሰራጨው አጭር መግለጫ ትናንት የኢትዮጵያ ጠቅላይ አቃቢ ሕግ ለጋዜጠኞች ለሰጡት ጋዜጣዊ መግለጫ ድጋፍ ሰጥቷል። ድርጅቱ በዚህ መግለጫው ላለፉት 27 ዓመታት ትናንት በጠቅላይ አቃቢ ሕጉ የተዘረዘሩ አሰቃቂ የሰብአዊ መብቶች ጥሰቶችን ላለፉት 27 ዓመታት ይፋ ሲያደርግ መቆየቱንም አስታውሷል። መንግስትም ይህን ድርጊት እንዲያስቆም ሲወተውት እንደቆየም ገልጿል። ከዚህ በተጻራሪ መንገድ መንግሥት ጥያቄዎቹን በሰላማዊ መንገድ ያቀረቡትን ዜጎች ሕገ መንግሥታዊውን መብቶቻቸውን በኃይል ሲደፈጥጥ እንደቆየም የሰመጉ መግለጫ ያስረዳል። ባለፉት ሰባት ወራት መጣ ያለውን የመንግሥት አስተዳደር ለውጥ በመልካምነት ያነሳው ሰመጉ በተለይ ላለፉት 27 ዓመታት መንግሥታዊ ኃላፊነትን ተገን በማድረግ በንጹሐን ላይ የሰብአዊ መብቶችን ጥሰት ሲፈጽሙ በቆዩ የብሔራዊ ደህንነት የሥራ ኃላፊዎችና ድርጊቱን በቀጥታ ሲፈጽሙ በነበሩ ግለሰቦች እየተወሰደ ያለውን ሕጋዊ እርምጃ የሚደገፍ ነው ብለዋል። የሰብአዊ መብቶች ጉባኤ መንግስት የሰብአዊ መብት ጥሰት ፈጻሚዎች ላይ መውሰድ የጀመረውን ሕጋዊ እርምጃ በመደገፍ ረገድ ከሰብአዊ መብት ጥሰቱ ሰለባዎች ያሰባሰባቸውን መረጃዎች ለሚመለከተው የህግ አስከባሪ አካል መስጠትን ጨምሮ በማናቸውም መንገድ የሚጠበቅበትን ድጋፍ ለማድረግ ዝግጁ መሆኑንም አረጋግጧል። በመጨረሻም የፍርድ ሂደቱን መንግስት ከበቀል በጸዳ መልኩ ህግን ብቻ መሠረት ያደረገ እንቅስቃሴ በማድረግ ላይ መሆኑን የሚያሳይበት ዜጎች በፍርድ ቤቶች ላይ የተሸረሸረ እምነታቸውን የሚያድሱበትና የሕግ ልዕልና የሚከበርበት እንዲሆን ጥሪ አቅርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ